ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ግንቦት 21 2006 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ተምራት ፕሮግራሙን ይመራልናል። የግንቦት 20 23ኛ ዓመት አከባበር በኢትዮጵያ የዛሬ ጉዳይ ላይ የግራና ቀኝ አመለካከቶች፣ የመንግሥት ሐሳብና የተቃዋሚዎች ምላሽ፣ የባራክ ኦባማ አስተዳደር ቀሪ ዓመታት የውጭ ፖሊሲ አቅጣጫ በራሳቸው በፕሬዚደንት ኦባማ እንዲሁም ሰሞኑን ስናስተላልፍላችሁ የቆየ ነው የአዲስ አበባ ማስተር ፕላንና የኦሮሚያ ሁኔታ የተለያዩ ሐሳቦችን ያዘለ ውይይት የመጨረሻ ክፍል ይዘንላችኋል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል። እንደምን አምሽታችኋል። ባለፈው ወር በአክራሪው እስላማዊ ቡድን ቦኮ ሀራም የተጠለፉትን ከ200 በላይ ልጃገረዶች ለማስለቀቅ መንግሥታቸው የሚቻለውን ሁሉ እንደሚያደርግ የናይጄሪያው ፕሬዚዳንት ጉድላቅ ጆናታን አስታወቁ። ፕሬዚዳንት ጆናታን ዛሬ ሐሙስ ባሰሙት ቃል አሰቃቂው አፈና ከተፈጸመ 45ኛ ቀኑን እንደያዘ ገልጠዋል። በሽብርተኛነት ላይ አጠቃላይ ጦርነት እንደሚያውጁ የተናገሩት ፕሬዚዳንቱ አሸባሪዎችን ከናይጄሪያ ጨርሶ ለማጥፋት የደህንነት አባሎቻቸው አስፈላጊ የሚሉትን ሕጋዊ እርምጃ ሁሉ እንዲወስዱ መመሪያ እንደሰጡ ገልጠዋል። ምስራቅ ዩክራይን ውስጥ ያሉ አፍቃሪ ሩሲያ ተገንጣዮች በዩክራይን ሄሊኮፕተር ላይ ተኩሰው ሲያበቁ አንድ ጄኔራል ጨምሮ አስራ አራት የመንግሥት ወታደሮችን ገደሉ። ተጠባባቂው ፕሬዚዳንት ኦሌክሳንደር ቱርቺኖቭ ዛሬ ሐሙስ ለምክር ቤታቸው ባሰሙት ቃል ሄሊኮፕተሩ የተመታው ተገንጣዮቹ በሚቆጣጠሯት ስሎቪያንስክ ከተማ ላይ መሆኑንና ጥቃቱም አሸባሪዎች ከትከሻ ላይ በሚተኩሱት ሚሳይል የተሰነዘረ ነው ብለዋል። በጥቃቱ ከተገደሉት መካከል የዩክራይኑ አገር ግዛት ሚኒስትር ጄኔራል ሴርሂቭ ኩልችስክ አንዱ ናቸው። አንድ ተገንጣዮቹን የወከለ መሪ ዛሬ ሐሙስ ባሰማው ቃል ከሰኞ ጀምሮ የጠፉትን አራት የአውሮፓ ታዛቢዎች በቡድናቸው ቁጥጥር ስር እንዳሉ ተናግረዋል። የሩሲያ የቤላሩስና የካዛኪስታን መሪዎች ነጻ ገበያና ጠቃሚ የኢኮኖሚ ፖሊሲዎች ትብብር ለመመስረት አንድ የጋራ ስምምነት መፈረማቸው ተገለጠ። ዛሬ ሐሙስ ካዛኪስታን ዋና ከተማ በተካሄደው የስምምነት ፊርማ ስነ ስርዓት ላይ የሩሲያው ፕሬዚዳንት ቭላድሚር ፑቲንና የካዛኪስታኑ መሪ ኖር ሱልጣን ናዛርባየቭ ታሪካዊ ያሉትን ስምምነት አድንቀዋል። የቤላሮሱ ፕሬዚዳንት አሌክሳንድር ሉካሸንኮ በበኩላቸው ዩሮዥያን የኢኮኖሚ ህብረት ተብሎ የተሰየመው ስምምነት አንድነትን ለማምጣት ከፍተኛ ትግል የተደረገበት እንደሆነ ገልጠዋል። ዩሮዥያ አንድነት ለማምጣት ላለፉት በርካታ ዓመታት አድካሚ ጉዞ አድርገናል ያሉት መሪው፣ ምንም እንኳ አሰልቺ ጉዞ ቢሆንም ዓላማው የህዝቦችን ሰላምና ወዳጅነት ያመጣ በመሆኑ በጽናት ቆይተናል ብለዋል። አፍቃሪ ሩሲያ የነበረችው መሪዋ ባለፈው የካቲት የተባረሩባት ዩክራይን ግን የዚህ ህብረት አባል ላለመሆን መወሰኗ ታውቋል። በወሮ በሎች ተደፍረዋል የተባሉ ሁለት ወጣት ሴቶች ዛፍ ላይ ተሰቅለው ማግኘታቸውን ሰሜን ህንድ ውስጥ የሚገኙ ነዋሪዎች ተናገሩ። ባለሥልጣናት ዛሬ ሐሙስ እንዳስረዱት ከጉዳዩ ጋር ግንኙነት ይኖራቸዋል የተባሉ ሁለት የፖሊስ መኮንኖችን ጨምሮ ቢያንስ ሶስት ሰዎች በቁጥጥር ስር ውለዋል። የአስራ አራት እና የአስራ አምስት ዓመት ዕድሜ የነበራቸው ሁለቱ ወጣቶች ከሚኖሩበት የህንድ ሰሜናዊ ክፍለ ሀገር ኡታር ፕራዴሽ ከጠፉ ሰንብተዋል ሲሉ መርማሪዎች ይናገራሉ። ትናንት ረቡዕ ዛፍ ላይ ተሰቅለው የተገኙት ወጣቶች የግዳጅ ወሲብ እንደተፈጸመባቸው የአስከሬ ምርመራው አስረድቷል። ወጣቶቹ ከቤታቸው ከጠፉ ብዙ ቀን ሆኗቸው ሳለ ምርመራው ግን ቶሎ አለመጀመሩ ነዋሪዎችን እንዳማረረ ባለስልጣናት ተናግረዋል። በዚህም ምክንያት ሁለት የፖሊስ መኮንኖች በከስራቸው ታግደዋል። ዜናው አበቃ። አዲሱን፣ ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ22 ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 መካከለኛ ሞገድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ኢህአደግ ስልጣን የያዘበትን 23ኛ ዓመት ምክንያት በማድረግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ባሰሙት ንግግር በኢትዮጵያ የመድብለ ፓርቲ ስርዓት እየተገነባ ነው ብለዋል። የገዢው ፓርቲ ኢህአደግ አንዳንድ አመራር አባላት ለዲሞክራሲ እንቅፋት እንደሚፈጥሩ ገልጸው፣ ይህ ችግር በተለመደው የድርጅቱ አሰራር ይወገዳል ብለዋል። የዲሞክራሲያዊውን ግንባታ ወደ ኋላ ጎትተውታል፣ ለአሸባሪዎችና ለአክራሪ የገበያ ኃይሎች ይላላካሉ ያሏቸውን የፖለቲካ ድርጅቶች እንቅስቃሴን በህግ እንመክታለን ብለዋል ጠቅላይ ሚኒስትሩ። አንዳንድ ተቃዋሚ ፓርቲ መሪዎች ግን በኢትዮጵያ የመድብለ ፓርቲ ስርዓት እየተገነባ አይደለም፣ ከአሸባሪነት ጋር ግንኙነት ያለው ፓርቲም የለም በማለት ያስተባብላሉ። ዝርዝሩን መለስካቸው አምሃ ይዞአል። ይህ ኢህአዴግ የደርግን መንግስት በጦር ኃይል አሸንፎ ስልጣና መንግስቱን የወሰደበት የግንቦት 20 ዕለት 23ኛ ዓመት ዛሬ በአዲስ አበባ ስቴዲየም በተከበረበት ወቅት ለተሰበሰበውና ለመላ ሀገሪቱ ሕዝብ ባደረጉት ንግግር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካተኮሩባቸው ጉዳዮች መካከል አንዱ ተጀምሯል ያሉት የዲሞክራሲ ስርዓት ግንባታ ነው። ይህ የዴሞክራሲ ስርዓት ግንባታ እንዲጀመር በሩ የተከፈተው በኢህአዴግ መሪነት በተቋቋመው የሽግግር መንግስት እንደሆነ ያስታወሱ አቶ ኃይለማርያም በአሁኑ ጊዜ ከዘጠና በላይ የሆኑ የተለያየ አቅም አላማና ፍላጎት ያላቸው ፓርቲዎች በሀገሪቱ መኖራቸው የመድበለ ፓርቲ ስርዓት እየተገነባ ለመሆኑ ማረጋገጫ ነው ብለዋል። ይሁንና ይህን ግንባታ ወደ ኋላ የሚጎትቱና የሚያደናቅፉ ኃይሎች እንዳሉም ገልጸዋል። በእንቅፋትነት የፈረጇቸውን የገዥውን ፓርቲ አንዳንድ የአመራር አባላትን በተለመደው መንገድ ችግሩን እንደሚያስወግዱ ገልጸዋል። የገዥው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዲሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን። ይህንን ለማድረግ የሚያስችለንን በኢህአደግ ተነሳሽነት የተዘጋጀ የሥነ ምግባር ሕግ ያለን በመሆኑ በጽናት ተግባራዊ እናደርጋለን። በሀገሪቱ ተጀምሯል ስለሚባለው የመድበለ ፓርቲና የዴሞክራሲ ሥርዓት ግንባታ አካሄድ ጠቅላይ ሚኒስትሩ ባሉት ላይ ከተቃዋሚ ፓርቲዎች መካከል የሰማያዊ ፓርቲ ፕሬዚዳንት ኢንጂነር ይልቃል ጌትነትንና የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን አስተያየታቸውን ጠይቀን ነበረ። ኢንጂነር ይልቃል እውነተኛ ገጽታ ነው የሚሉትን የዴሞክራሲ ስርዓት ግንባታ ሂደት በማስረዳት ይጀምራሉ። እንግዲህ ግንባታ ማለት በየደረጃው እያደገ የሚሄድና ከነበረበት ትንሽ ደረጃ ከፍ ወዳለ ደረጃ መሄድ ማለት ነው። ስለዚህ አሁን በኢትዮጵያ ውስጥ ያለውን አጠቃላይ ዲሞክራሲ ሂደት ያየነው እንደሆን ግን ገዢ ፓርቲ ዘጠና ዘጠኝ ነጥብ ስድስት የሚሆነውን የፓርላማ ወንበር የተቆጣጠረበት ህግ አውጭውም ህግ አስፈጻሚውም ህግ ተርጓሚውም አጠቃላይ ፖሊሱም ደህንነቱም በአንድ የፓርቲ ቁጥጥር ስር የገባበትና በምንም አይነት ሁሉም የመንግስት መዋቅሮች በአንድ ፓርቲ ቁጥጥር ስር የገቡበት ሁኔታ ነው ያለው። ከዛም ባለፈ እንደው መጀመሪያ ኢህአዴግ ሲጀምር ከነበረበት ለነጻ ፕረሱም ለሲቪክ ማህበሩም ለፖለቲካ ፓርቲዎችም የነበረው የመንቀሳቀሻ ሜዳ ከጊዜ ወደ ጊዜ እንደው፣ ከዘጠና ሁለቱ ምርጫ ጀምረን እንኳን ብናየው ከዘጠና ሁለቱ በተወሰነ ደረጃ ቁጥር ጨምሮ የዘጠና ሰባቱ ከናስከፊ ገጽታው የተሻለ ነበረ። ነገር ግን በሁለት ሺ ሁለት ላይ ይሄ ሁሉ ነገር ተቀልብሶ ወደ ዘጠና ዘጠኝ ነጥብ ስድስት ገዢው ፓርቲ አሸነፈ ተባለ። ከዛ በኋላ የሲቪክ ማህበራት የተለየ አዋጅ ወጣ። የመገናኛ ብዙሀንና የመረጃ ነጻነት አፋኝ አዋጅ ወጣ። የጸረ ሽብር አዋጅ ወጣ። ከዛ በኋላ ፓርቲዎችም ሲቪክ ማህበሮችም ራሳቸውን ሳንሱር እንዲያደርጉና በአስቸጋሪ ሁኔታ እንዲንቀሳቀሱ ተደርጓል። ብዙ የፖለቲካ መሪዎች፣ ጋዜጠኞች እስር ቤት ናቸው። የመንግስት የህትመት ሆነ የቴሌቪዥን ስርጭቶች ለተቃዋሚዎችና ለአማራጭ ድምፅ ምንም አይነት ነገር አይሰጡም። ስለዚህ ኢህአዴግ እንኳን ሲነሳ እንኳን ከተጀመረበት በቁልቁለት እየሄደና እና እያፈረስን ነው ብንል ይሻላል እንጂ በምንም አይነት የግንባታን ጥንሰ ሀሳብም የሚያሳይ ነገር የለበትም። አቶ በቀለ ነጋ ደግሞ ከዴሞክራሲያዊ ስርዓት አኳያ በኢትዮጵያ አሉ የሚሏቸውን ነባራዊ ሁኔታዎች ያስረዳሉ። አንድ ፓርቲ ህዝቡን ካላናገረና የራሱን ፕሮግራም ለህዝብ ካልገለጸ ምኑን ነው መድብለ ፓርቲ ሆኖ የሚኖረው? ዘጠና ፓርቲ ተገነባ ይባላል። ሌላው ቀርቶ አዳራሽ ለመሰብሰብ የማይገኝበት ሀገር ሰልፍ ወጥቶ ተቃውሞን በሰላም ለመግለጽ ሺህ ምክንያት እየተሰጠ ሰው ሀሳቡን በነጻነት እንዳይገልጽ በሚደረግበት ሀገር ላይ ክቡር ጠቅላይ ሚኒስትር እንዴት እንዳዩት አይገባኝም። በእኔና በአካባቢ ባለው በመሬት ላይ ባለን የኢትዮጵያ ህዝቦች እይታ ዴሞክራሲ እየተገነባ አይደለም። መድብለ ፓርቲ ስርዓት እየተገነባ አይደለም። የአንድ የአምባገነን ፓርቲ ስርዓት እየተገነባ ነው ያለው። እሳቸውም ደግሞ የነበረውን የጠቅላይ ሚኒስትር መለስ ዜናዊን ሌገስ ያስፈጽማለሁ እንዳሉት ሁሉ ከምንጊዜውም በበለጠ ሁኔታ ያንኑ የአፈና ስርዓት እያደራጁ፣ እያጠናከሩ ነው ያሉት። ጠቅላይ ሚኒስትሩ ወደ ስልጣን ከወጡበት ጊዜ ጀምሮ በገዢ ፓርቲ ውስጥ በአመራር ደረጃ ስለሚገኙ አንዳንድ አባላት የዴሞክራሲ ስርዓት እንቅፋትነት ሲናገሩ የመጀመሪያቸው ሲሆን፣ እየተገነባ ነው ላሉት የዴሞክራሲና የመድብለ ፓርቲ ስርዓት ትልቁ አደጋ የሚመጣው ግን ስማቸውን ለይተው ባይጠሯቸውም አሁንም ከአንዳንድ ተቃዋሚ ፓርቲዎች እንደሆነ አልሸሸጉም። አንዳንድ የቀድሞ ስርዓት አባዜ ያልለቀቃቸው አመራሮች የሚመሯቸው ፓርቲዎች ውስጥ አንዳንዶቹ በትጥቅ ትግል ለመፋለም ከወሰኑና ከአሸባሪዎች እንዲሁም የገበያ አክራሪ ኃይሎች ተላላኪ በመሆን በሚያካሄዱት አፍራሽ ተግባር ምክንያት ሂደቱን ወደኋላ ለመጎተት የሚያደርጉትን እንቅስቃሴ ሕጉ በሚፈቅደው መሰረት መመከትና ዴሞክራሲያችን እንዲጎለብት ማድረግ ይገባናል። የገበያ አክራሪ ኃይሎች ያሏቸውን አካላት ለመለየት ቢያስቸግርም ነፃ ገበያ ስርዓት ወይንም በገበያ ውስጥ ምንም አይነት የመንግስት ጣልቃ ገብነት አያስፈልግም የሚሉትን ወገኖች ወይም ኒዮ ሊበራል ያሏቸውን ኃይሎች እንደሆነ ይገመታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዚሁ ጋር አያይዘው ሀገሪቱን ለማናጋት የሚፈልጉ ኃይሎች እንዳሉና ከማንም ጋር እየተባበሩ እንደሆኑ ዘርዝረው ጥብቅ እርምጃ እንደሚወሰድባቸው አስጠንቅቀዋል። በእውከትና ብጥብጥ ፍልስፍናና በገበያ አክራሪዎችና በሻዕቢያ መንግስትና በቅርቡ ደግሞ ከሻዕቢያ ጋር በመተባበር አገራችንን ለማተራመስ ከሚፈልጉ ሌሎች አካላት የሚደገፉ እንደ ግንቦት ሰባት ኦነግና ኦብነግ የመሳሰሉ አሸባሪዎች ጋር በመተባበር የሀገራችን ጸጥታ ለማናጋት የሚችሉ ኃይሎች ይህ ሊሆን እንደማይፈቀድላቸው ህዝባችንም በተግባር ይህ ሊሆን እንደማይፈቅድ ያረጋገጠ መሆኑን መሰረት በማድረግ መንግስት የጸና እርምጃ የሚወስድ መሆኑን ለህዝባችን ለመግለጽ ወዳለሁ። የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ለዚህ የጠቅላይ ሚኒስትሩ ማስጠንቀቂያዎች የሚሰጡት መልስ አላቸው። አንድ ሰው ከተናገረ ከተቃወመ፣ አማራ ከሆነ ከግንቦት ሰባት ወይ ከሆነው ጋር ያላት ይሰሙታል ። ኦሮሞ ከሆነ ከኦነግ ጋር፣ እስላም ከሆነ ከአልቃይዳ ጋር እየተባለ እስከ መቼ ነው የሚኬደው? ወደ እውነቱ እንምጣ። አሁን ሀገራችን ውስጥ ያለው ትልቁ ችግር አፈና ነው። እኛ ደግሞ የምንለው እንወያይ፣ እንነጋገር እና እናስወግድ ነው። ማንም ከታሰሩት ውስጥ ቦምብ ይዞ ጥይት ይዞ አገር ሲያሸብር የያዘው የለም። ኢህአዴግ የያዘው ውሸት ነው፣ መሰረተ ቢስ ነው የሚነገረው ነገር ሁሉ። አቶ ኃይለማርያም ደሳለኝ ሀገሪቱ ባለፉት 23 ዓመታት የዋና ዋና ሰብሎቿን ምርት ከ50 ሚሊዮን ኩንታል ወደ 250 ሚሊዮን ኩንታል በማሳደግ ኢትዮጵያ በአገር አቀፍ ደረጃ በምግብ ራሷ እንደቻለች ተናግረዋል። በትምህርት መስክም በዩኒቨርሲቲ ደረጃ በአሁኑ ጊዜ አገሪቱ ከግማሽ ሚሊዮን የማያንሱ ዜጎቿን እያስተማረች እንደሆነች አብስረዋል። በትምህርት ጥራት ግን ችግር እንዳለም ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ አዲስ አበባ። ዩናይትድ ስቴትስ በዓለም መተኪያ የሌላት ሀገር ሆና ትቀጥላለች፣ አሜሪካ ራሷን ከሌሎች ነጥላ የማቆሟ ሐሳብ የሚፈለግ አማራጭ አይደለም፣ ለእያንዳንዱ ችግርም ወታደራዊ መንገድ መፍትሄ አይደለም ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ለካዲቶች ባደረጉት የመመረቂያ ንግግር ላይ ተናግረዋል። አሉላ ከበደ ዝርዝሩን ይዟል። ለሁለተኛ ዙር የስልጣን ዘመናቸው ቀሪ አመታት ያስተዳደራቸውን የውጭ ፖሊሲ አቅጣጫዎች ያመላክታል በተባለውና በዌስት ፖይንት ዩናይት ስቴትስ የጦር አካዳሚ ባሰሙት በዚህ ንግግራቸው ፕሬዚዳንት ኦባማ አመታት ስለዘለቁት የአፍጋንስታንና የኢራቅ ጦርነቶች፣ ግጭቶች በነገሱባቸው ዩክሬንና ሶሪያ ስለሚከተሏቸው ፖሊሲዎች አስረድተዋል። ባለፉት አራት አመታት ነገሮች ተለዋውጠዋል ያሉት ኦባማ በኢራቅ የነበራቸውን ጦር ከዚያች ሀገር መውጣቱን በአፍጋኒስታንም ወደ ማብቂያው እየተቃረበ መሆኑን በፓኪስታንና በአፍጋኒስታን አልቃይዳ የነበረው ጥንካሬ መኮስመኑንና የቢንላደን ዘመን መፈጸሙን አስታውሰዋል። ፕሬዚዳንቱ አክለውም መዋለ ንዋያችንን በዋናው የአሜሪካ ጥንካሬ ምንጭ ላይ ማድረጋችን ይበልጥ እየጎለበተ የመጣው የዩናይት ስቴትስ ምጣኔ ሀብት በሀገር ውስጥ የተሻሉ እድሎችን ለመፍጠር ያስችላል ብለዋል። የዩናይት ስቴትስ ወታደራዊ ብቃት መቼም ወደር እንደማይኖረው የተናገሩት ኦባማ የንግድና የፈጠራ በየዓመቱም አሜሪካ በሌሎች ላይ ያላትን የኃይል ጥገኝነት እየቀነሰ መምጣት ጨምረው ተናግረዋል። ከአውሮፓ እስከ ሲያ በሀገሮች ታሪክ ታይቶ የማይታወቅ የአጋሮች ጥምረት እያሳየን ነው። አሜሪካ ትጋት ያልተለያቸውን የተለያዩ አገሮች ዜጎች መሳቧን ቀጥላለች። መሰረታችን የሆኑት እሴቶቻችን በብዙ አገሮች ሸንጎዎች መሪዎችን ለአንዳች ጠቃሚ ሥራ በሕዝብ አደባባይ ብዙዎችን ትርጉም ላላቸው እንቅስቃሴዎች ያነቃቃሉ። በፊሊፒንስ ግዙፍ የታይፉን ጎርፍ ሲደርስ ወይም በናይጄሪያ ልጃገረዶች በአሸባሪዎች ሲጠለፉ ወይም በዩክሬን አማጽያን የመንግሥት ሕንፃዎችን ሲቆጣጠሩ ዓለም እገዛ ፍለጋ ፊቱን የሚያዞረው ወደ አሜሪካ ነው። ወታደራዊ ጣልቃ ገብ እርምጃዎች ለሁሉም ችግሮች መልስ አይደሉም የሚለውን የጠበቀ አስተያየታቸውን በንግግራቸው ያስረገጡት ፕሬዚዳንት ኦባማ ለዛሬዎቹ የዌስት ፖይንት የጦር አካዳሚ ተመራቂዎች በቀጥታ የተነጣጠረ አስተያየትም ሰንዝረዋል። በዓለም አንዱ ክፍል የታየ ሁከት እንድታጠፉ የአሜሪካ ጥንካሬ የተዳከመ መስሎ እንዳይታይ ሲሉ ብቸኛው መንገድ ወታደራዊ መፍትሄ በሚመስላቸው ተቺዎች የተረብሼ ሁሉ ቦታ ለአደጋ ያምልካችሁ ከሆነ ለእናንተ ወይም ለምንወዳት ሀገራችን ያለብኝን ኃላፊነት መካድ ይሆናል ብለዋል። ዋናው ቁም ነገሬ እንዲህ ነው። አሜሪካ በዓለም አቀፍ መድረክ ላይ ሁል ጊዜ መሪ መሆን አለባት። እኛ ካልመራን፣ ሌላ ማንም ሊመራ አይችልም። አሁን የገባችሁበት ጦር የዚያ አመራር የጀርባ አጥንት ነው፤ ወደፊትም እንደዚሁ ሆኖ ይቀጥላል። ይሁን እንጂ የዩናይትድ ስቴትስ ወታደራዊ እርምጃ በየመስኩ ለምንሰጠው አመራር ብቸኛው አማራጭ እንዲያውም በቅድሚያ የሚታይም ሊሆን አይችልም። በዓለም እጅግ ምርጥ ወይም ጠንካራ የሆነ መዶሻ ስላለን ብቻ እያንዳንዱ ችግር ምስማር ነው ብለን ማሰብ የለብንም። ከወታደራዊ እርምጃዎች ጋር የተያያዙት ወጪዎች እጅግ በጣም ከፍተኛ በመሆናቸው ማንኛውም ሲቪል መሪ፣ በተለይ ደግሞ ጠቅላይ አዛዣችሁ ይህንን ታላቅ ኃይል እንዴት እንደሚጠቀምበት ግልጽ እንዲያደርጉላችሁ መጠበቅ ይኖርባችኋል። የንግግሬን ቀሪ ክፍል አገራችን ዩናይትድ ስቴትስ ኦፍ አሜሪካ ጦር ሰራዊታችን ለመጪው ዓመታት እንዴት የመሪነቱን ሚና መጫወት እንዳለባቸው ያለኝን ራዕይ በመግለጽ ላይ ላተኩር ሲሉም ኦባማ ይህን ብለዋል። አስቀድሜ ገና በፕሬዝደንትነት የሥልጣን ዘመን የመጀመሪያ ይፋ ያደረግሁትን መመሪያ ልድገም። ዩናይትድ ስቴትስ አስፈላጊ ሆኖ ካገኘችው የጥቅሞቿን መሠረት ሲነካ፣ የሕዝባችን ደህንነት አደጋ ላይ ሲወድቅ፣ አሊያም የአጋሮቻችን ደህንነት ለአደጋ ሲጋለጥ፣ ያኔ በተናጠልም ጭምር ወታደራዊ ኃይሏን ልትጠቀም ትችላለች። እነኚህ ሁኔታዎች በሚጠይቁት የምንወስደው እርምጃ ውጤታማ፣ የተመጣጠንና ፍትሐዊ መሆኑን ለማረጋገጥ ከባዱን ጥያቄ መጠየቅ አለብን። ሆኖም ግን አሜሪካ ሕዝቦቿን ከአደጋ ለመጠበቅ ስትል ጨለምተኛ አካሄድ መከተል የለባትም ነው ያሉት ፕሬዝዳንቱ። በሌላ በኩል ግን ቀጥታ አደጋ በማይደቅንብን ሆኖም ዓለምን ወደ ከፋ አዝማሚያ በሚያመሩ አንዳች መፍትሄ በሚሹ ሕሊናን በሚጠይቁ ሁኔታዎች ወቅት ወታደራዊ እርምጃ አስፈላጊነቱ ከፍ ይላል ብለዋል። ዩናይትድ ስቴትስ በዓለም መተኪያ የሌላት ሀገር ሁና ትቀጥላለች። አሜሪካ ራሷን ከሌሎች ነጥላ የማቆሟ ሀሳብ የሚፈለግ አማራጭ አይደለም፣ ለእያንዳንዱ ችግርም ወታደራዊ መንገድ መፍትሄ አይደለም ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለካዴቶች ባደረጉት የመመረቂያ ንግግር ላይ ተናግረዋል። ፕሬዚዳንቱ ዌስት ፖይንት በሚገኘው የዩናይት ስቴትስ ወታደራዊ አካዳሚ ተገኝተው የአስተዳደር ዘመናቸውን ቀሪ ጊዜ የአሜሪካ የውጭ ፖሊሲ ዐብይ አቅጣጫ የተባለ ንግግር ነው ያደረጉት። ሽብር ለአሜሪካ ቀጥተኛ ስጋቷ ነው ያሉት ፕሬዚዳንት ኦባማ ይሁን እንጂ ሽብር ፈጠራን የምንዋጋበት አያያዝ መቀየር፣ የሽብር ፈጠራ መረቦች ስር ከሰደዱባቸው አገሮች ጋር የአጋርነት ስራዎችን ማከናወን የተሻለው አማራጭ እንደሆነ ተናግረዋል። ዩናይትድ ስቴትስ ሕዝቧንና ግዛቷን ከአደጋ ለመጠበቅ ማንንም ፈቃድ አልጠይቅም ነው ያሉት ኦባማ ይሁን እንጂ ለአሜሪካ ቀጥተኛ ስጋት የማይፈጥሩ ዓለም አቀፍ ችግሮች ሲነሱ ወይም ሲከሰቱ ወደ ወታደራዊ መንገድ የሚሄዱ ውሳኔ ብዙ መታቀብ የሚፈልግ መሆኑን ነው ያስረዱት። የሽብር ፈጠራ ችግር ያለባቸው አገሮች በስልጠና በቅኝትና በስለላ ልዩ ዘመቻዎችን እንዲያካሄዱ በማስቻል በኩል አቅማቸውን ለማጠናከር የሚውል የአምስት ቢሊዮን ዶላር በጀት እንደሚፈቅዱ ፕሬዚዳንቱ ተናግረዋል። አቻ ወይም መሰል የሌለው ሲሉ የጦራቸውን ጥንካሬ አጉልተው የተናገሩት ፕሬዚዳንት ኦባማ የአሜሪካ ጦር ኃይል ጣልቃ ካላስገባች ደከመች ማለት ነው ከሚል የተቺዎች አስተያየትና አስተሳሰብ መራቅ አለብን ብለዋል። በሌላ በኩል ደግሞ በአሜሪካ ጥንካሬ ምክንያት ዛሬ በብዙ ዓለም ሀገሮች በሕዝብ የተመረጡ መንግስታት ስልጣን የመያዛቸውን ፕሬዚዳንቱ ተናግረው የአሜሪካ ጥንካሬ የሚመነጨው በተጽዕኖ ከመምራት ሳይሆን ባርአያነት በመምራት ነው ነው ያሉት። እንደ ሌሎች ሀገሮች ሳንሆን እኛ የግለሰቦች አቅምና ውሳኔ ሰጭነት አቅምን ማጠናከር አንፈራም። እንዲያውም የምንጠነክረው በእርሱ ነው። እኛ የምንጠነክረው በሲቪል ማኅበረሰቦች ነው። የምንጠነክረው በነፃ ፕሬስ ነው። የምንጠነክረው እየታገሉ ባሉ ሥራ ፈጣሪዎችና አነስተኛ ንግዶች ነው። የምንጠነክረው ለሁሉም ሰዎች፣ ለልጃገረዶች፣ ለሴቶችም በትምህርት ልውውጥና በዕድሎች መስፋትም ነው። እንዲህ ነንኛ። የምንወክለውም ይህንን ነው። ፕሬዚዳንቱ ባለፈው ዓመት አፍሪካን ጎብኝቶ በነበረ ጊዜ ይህ ምን ያህል እውነት እንደሆነ ማየታቸውንም ገልጠዋል። አምና አፍሪካ በሄድኩ ጊዜ ያየሁት በዚያ የአሜሪካ ድጋፍ ከኤድስ ነፃ የሆነን ትውልድ የመፍጠርን ትልም እውን አድርጓል። አፍሪካውያን ሕሙማኖቻቸውን መንከባከብ እንዲችሉ እያገዝናቸው ነው። በአንድ ወቅት ለረሃብ ቸነፈር አደጋ የተጋለጡ ቤተሰቦች ምግብ እንዲያገኙ፣ ገበሬዎች ምርቶቻቸውን ወደ ገበያ እንዲያወጡ እያገዝን ነው። አፍሪካውያን በዓለም አቀፉ ምጣኔ ሀብት ውስጥ ተሳታፊ እንዲሆኑ ለማስቻል ከሳሐራ በስተደቡብ ባለው አፍሪካ የኤሌክትሪክ ኃይል አቅርቦት በእጥፍ እንዲያድግ አስችለናል። በዚህም አሉ ኦባማ፣ አዳዲስ አጋሮችን እየፈጠርን ሽብርተኝነትና ግጭቶች ቦታ እንዳይኖራቸው ማድረግ እንችላለን። ናይጄሪያ ውስጥ ልጃገረድ ተማሪዎችን የጠለፈው ጽንፈኛ ቡድን ቦኮ ሀራም የፈጠረውን ስጋት ለማጥፋት እንሰራለን ያሉት ኦባማ ከዚያም ቢያሻገር ሄደን የናይጄሪያ መንግስት ወጣቶቹን ማስተማር እንዲችል እናግዛለን ብለዋል። ፕሬዚዳንት ኦባማ ህጻናት ከትምህርት ቤት የማይጠፉባት ሰዎች በእምነታቸው ምክንያት የማይገደሉባት ዓለም እንደምትመጣ እንደሚሹ ነው የተናገሩት። ከአሜሪካ ድምፅ ራዲዮ ጣቢያ በ1431 መካከለኛ ሞገድ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። ወደ ተከታዩ ዝግጅት እንለፍ። በአዲስ አበባ ማስተር ፕላን ዙሪያ በቅርቡ ኦሮሚያ ውስጥ የተቀሰቀሰውን ተቃውሞ መነሻ ያደረገና በማስተር ፕላኑና ቋንቋን መሰረት ባደረገ አከላለል ዙሪያ ከሶስት የኦሮሞ ተወላጆች ጋር የተደረገ ውይይት ተከታይ ክፍል ቀጥሎ ይቀርባል። ተወያዮቹ ዶክተር ቡሻ ታአ የቶሮንቶ ካናዳ ነዋሪና መምህር፣ ተጋባዥ ዩኒቨርሲቲ መምህርም ሆነው ያገለግላሉ። ዶክተር ደምሴ ኦሉማ የሥራ አመራር ምሁርና የግል አማካሪ፣ የዩናይትድ ስቴትሱ ሳን ሆዜ ነዋሪ እንዲሁም ዶክተር ግዛቸው ቴሶ ኖርዌይ የሚኖሩ የከተማ ልማት የማህበራዊ ልማትና አስተዳደር ምሁር ናቸው በማስተር ፕላን ዝግጅትና አተገባበር ላይም ጥናት አካሂደዋል እንግዶቹን በጋራ ያወያዩት ትዝታ በላቸውና አዲሱ አበበ ናቸው የመጨረሻው ክፍል ነው ቀጥሎ የሚቀርበው እሺ እኔ ችግሩ የት ጋ ነው የሚለውን ፕሮፌሽናል የሆነ ወይም ማስተር ፕላኑን አወቃቀርና አፈጻጸም ችግር የት ላይ እንዳለ ለመግለጽ እፈልጋለሁ። ፕላኒንግ እና ዞኒንግ ኮሚሽን የሚባል አስተዳደር አለ። ያ አስተዳደር የለም። ይሄ አስተዳደር የህዝቡን ቅሬታ ይሰማል፣ ወደ ከተማ ምክር ቤት ያስተላልፋል። ከተማ ምክር ቤት እንደዚሁ ያለው ውሳኔ ይሰጣል። ሁለተኛ ነገር ቀጣይ የሆነ የፍትህና የዳኝነት አገልግሎት የለም። ጉዳት ሲነሳ ይሄንን ይሄ መንግስት ልክ አልሰራም ተበደልኩ የሚል መጀመሪያ ለፕላኒንግና ዞኒንግ ኮሚሽን አቅርቦ ከዛ ለምክር ቤት ቀርቦ ምክር ቤቱም ቢሲል አንደኛ ደረጃ ሁለተኛ፣ ሶስተኛ ደረጃና እስከ ከፍተኛ ፍርድ ቤት ድረስ ይግባኝ ጠይቆ ኤግዛስቲቭ የሆነ የፕላኒንግ ፕሮሰስ አካሄድ መኖር ነበረበት። ይሄ የለም በእኛ ሀገር ላይ መጀመሪያም አልተሰራም፣ አሁንም የለም። እንደገና ደግሞ መንግስትን የሚከስ አንድ ግለሰብ ክሪቲክ እንኳን ቢያደርግ ለምሳሌ እነ አቶ በቀለ ገርባ ለዚህ የከተማ ቦታንና አያያዝን ክሪቲክ አድርጓል። በጣም ጊዜያዊ ነው፣ ከአራት ዓመት በፊት ነው ይህንን ነገር ያቀረበው። ክሪቲክ ስለተናገረ ብቻ እስር ቤት ተወርውሮ አሁን እስር ቤት ነው ያለው። ይሄ እንዲያውም መንግስትን የከሰሰ ሰው፣ ማዘጋጃ ቤትን የከሰሰ ሰው የት ይዳኛል? አንድ የማዘጋጃ ቤት ባለስልጣን ካላግባብ መብቱን ቢነካ የሚከስሰው ሄዶ አቤት የሚልበት ኢንስቲቱሽኖች፣ ተቋማት፣ የህግ ተቋማት የሉ ይሄ ዲሞክራሲያዊና ፍትሀዊነቱን ያጎለዋል። ማስተር ፕላኑን ይሄንን አወቃቀር የሌለው መንግስት ምን አድርጎ ነው? በደርግ ጊዜም የለም በኃይለ ስላሴ ጊዜም የለም። ይሄንን አሰራር ካላመጣን በስተቀር የተለየ ዲሞክራሲም የፌደራላዊ አወቃቀርም ብናመጣ እነዚህን ኢንስቲቱሽኖች በቦታው ላይ መቆም አለባቸው። እሺኛ ደሞ ለምንግስት መብት ራሱ ዶክተር ግዛቸው የተገደበ መሆን አለበት። መልካም ወደ ሁለቱ እንሂድ። ማጠቃለያ አለ። ሰአታችን ያለቀ ነው። እንግዲህ ቀደም ያለውን አዲሱ የጠየቀውን ጥያቄ ሰምታችኋል። ዶክተር ቡሻና ዶክተር ደምሴ በሁለት በሁለት ደቂቃ አጠናቁልን። ጥያቄው ቤዚካሊ ምንድን ነው እሱ የጠየቁ ጥያቄዎቹ ምናልባት ተማሪዎቹ እንደ ከአንዳንድ ጥያቄ ሁሉን ኢትዮጵያዊ የማያሳትፍ ጥያቄ እንዳይጠይቁ ምናልባት ምን ምክር ትሰጣላችሁ ይሄ ኦሮምኛ የፌዴራል ቋንቋ የመሳሰለ እኔ ልቀጥል እስከዚያው አመሰግናለሁ በኤርተኝነት በመቻቻል እና እውቅና በመሰጣጣት እና በጋራ ተጠቃሚነት ካልተረጋገጠ በስተቀረ መዘዙ ብዙ ነው ወደ ሩዋንዳ ኮሶቮ ና ሶሪያ አይነት ሁኔታ ነው የሚመራ ስለዚህ ብዙነታችንን የመቻቻልና የመከባበር እንዲሁም ለአንድነታችን አስተዋጽኦ የሚያበረክት ለጥንካሬያችን መሰረት የሚሆን ሊሆን ይገባዋል እንጂ ወደ ኋላ ተመልሰን ልዩነቶችን ፈልፍለን አውጥተንና በልዩነቶቻችን ላይ አጉልተን ቁርሾና ቂም በቀል ይዘን ወደፊት ልንሄድ የምንችልባቸው ሁኔታዎች ስለሌሉ፣ ዛሬም በዩኒቨርሲቲ ደረጃ የተማሩና የተመራመሩ ወጣቶች አብረን መኖር በዓለም ዙሪያ ነው ጊዜው የሚለው እንጂ ወደ ቀበሌና ቀያቸው ወርደው በጣም ጠባብ በሆነ አመለካከት ታጥረው መቀጠል የለባቸውም እና ለወጣቶቹም ለሌላውም የጎሳን ፖለቲካ የሚያራምሉ ወገኖች ማስተላለፍ የምፈልገው መልእክት ይሄ ነው። አመሰግናለሁ። እግዜር ይስጥልኝ። ዶክተር ቡሻታ። አዎ፣ እኔም ከዶክተር ደምሴ ጋር የሚጋራው ብዙ ነገሮች አሉ። በመጀመሪያ ደረጃ ተማሪዎቹ በአጠቃላይ አገር አቀፍ ጉዳይ ላይ ትኩረት እንዲሰጡ፣ ከዛ ግን ምንድን ነው እኛ እኮ የትኛውም ቋንቋ የጋራ ቋንቋ ከሆነ የሀገሪቷ የስራ ቋንቋ መሆኑ ላይ ችግር አይደለም። ሊሆን ይችላል ኦሮምኛም ቢሆን እና ግን ያንን ለማድረግ እኮ በጣም አስፈላጊ የሆኑ ብሔራዊ የሆኑ ስራዎችን ማከናወን መቻል አለብን። ለምሳሌ ሰፋ አርጎ ኢትዮጵያ ያለችበትን ሁኔታ ኢትዮጵያ የሚታድግበትን አንድ ላይ ሁሉም ብሔረሰብ ተሰብስቦ ተነጋግሮ ይሄኛ ቋንቋ ይሄኛ ቋንቋ ይሁን ብሎ ተስማምቶ የሚያደርገው ነገር መሆን አለበት ይሄ ነገር እና ኢትዮጵያ ውስጥ ሁሉም ሕዝብ የኢትዮጵያ ሕዝብ እያንዳንዳችን ወይም እዛ ኢትዮጵያ ውስጥ ያለው ሕዝብ በአጠቃላይ አንድነቱን፣ እኩልነቱን፣ ዲሞክራሲውን የሚያበለጽግበት መንገድም አንድ ላይ ሆኖ መፈለግ አለበት። በእርግጥ ምንድን ነው ከዶክተር ግዛቸው ጋር የምንጋራው ዲሞክራሲያዊ የሆነ አሰራር የለም፣ ፍትህ የለም፣ ዳኝነት የለም። ችግሮች የተባባሱት የሚዳኝ ዳኛ ትክክለኛ ፍርድ የሚሰጥ የለም። ያለውን እንጋራለን እና ይህንን ለማድረግ ደግሞ ዲሞክራሲ እንዲያድግ ደግሞ ስንፈልግ፣ ሁላችን በአንድ ቋንቋ፣ በአንድ ሰንደቅ ዓላማ ስር ለአንድነት ኢትዮጵያ አንድ ላይ ስንቆም የሚመጣ ጉዳይ ነው። እናመሰግናል ማመስታ እኔ እኔ ልቀጥል ጊዜው እያለቅ አይደለም እ እነዛ ተማሪዎቹ የሚያነሱት ጥያቄዎች በመንግስት ሳቦታጅ እንዳልሆነ ምን አይነት መከላከያ አለን? መንግስት ሳቦታጅ አድርጎት ሊሆን ይችላል። ይሄንን ነገር እንዴት ያለ በያዘ የሆነ ፖርት እንዳለ ታውቃላችሁ። በሌላው በኩል ደግሞ ይሄ የአንድነት ጉዳይ እኔ እየተቃጠልኩ የአንድነትን ሰበብ መደረግ የለበትም። ጎበዝ አንዱ ሲቃጠል አንዱም ማልቀስ አለበት። ይሄንን አንድነታችንን በዚህ ነው ማረጋገጥ ያለብን። የኦሮሞ ህዝብ ሲደማ ሌላው ተነስቶ ለምን ይደማል ብሎ አንድነቱንም መጋራት አለበት። የብክለት ጉዳይ ሲነሳ የኦሮሞንም ህዝብ ችግር መጋራት አለብን። ጥቅሙንም መጋራት አለብን። እኩል መጋራት አለብን። ይሄ መተሳሰብ፣ አንድነትና ልዩነት አመዛዝመን ነው መሄድ ያለብን። ሰው ጥያቄ ስላነሳ ጠባብ ነው ስከተባለ። ዶክተር ቡሻታ ከቶሮንቶ ዶክተር ደምሴ ኦሎማ ከሳ ሳን ሆዜ ዶክተር ግዛቸው ቴሶ ከኖርዌይ፣ እናመሰግናለን። እግዚአብሔር ይስጥልኝ ለጊዜያችሁ። ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ እንደገና እንገናኛለን። ጤና ይስጥልኝ።